የአዲስ አበባ የሐረሪ ክልልና የፌዴራል ጤና ተቋማት በአማራና አፋር ክልል ጉዳት ለደረሰባቸው የጤና ተቋማት የሕክምና ቁሳቁሶችና መድኃኒቶችን ለግሷል። ድጋፉ የሕክምና ተቋማቱ እያንዳንዳቸው ጉዳት የደረሰባቸው አንድ አንድ የሕክምና ተቋማትን በኃላፊነት ተረክበው የሚሰጡት ነው ተብሏል። የፌዴራሉ ኤካ ኮተቤ ሆስፒታል የሀይቅ ሆስፒታልን መልሶ ለማቋቋም ኃላፊነቱን መውሰዱን አስቀድሞ ያስታወቀ ሲሆን ሌሎች የፌዴራልና የአዲስ አበባ ሆስፒታሎችም እያንዳንዳቸው ከአማራና አፋር ክልል የሚደግፏቸውን የህክምና ተቋማት ለይተው ተረክበዋል ተብሏል። የሐረሪ ክልልም በዛሬው ዕለት ለሶስት የአፋር ክልል ጤና ጣቢያዎች ድጋፍ የሚውል የህክምና ቁሳቁሶችና መድኃኒቶችን ይዞ ወደ አፋር ክልል ማምራቱን አስታውቋል። አዲስ ቸኮል ተጨማሪ አለው። በሰሜን ኢትዮጵያ በተቀሰቀሰው ጦርነት በአፋርና አማራ ክልሎች ጉዳት ከደረሰባቸው በሺ የሚቆጠሩ የጤና ተቋማት መካከል የተወሰኑትን መልሶ የማቋቋም ስራ አዲስ አበባ የሚገኙ የፌዴራልና የአዲስ አበባ ሆስፒታሎች መረከባቸውን የከተማ አስተዳደሩ ጤና ቢሮ አስታውቀዋል። የጤና ቢሮ ኃላፊው ዶክተር ዮሐንስ ጫላ በተሌላ አሜሪካ ድምጽ እንዳስታወቁት ጉዳት የደረሰባቸውን ሆስፒታሎች እንደጎበኙና ሆስፒታሎችም ከተረፋቸው ላይ ሳይሆን ካላቸው ላይ ድጋፍ ለማድረግ መወሰናቸውን አስታውቀዋል። የከተማ መስተዳደሩ ስር የሚገኙ የጤና ተቋማት የሕግ ማስከበሩ ዘመቻ ወቅትም በሕልውና ዘመቻ ወቅትም ድጋፍ ሲያደርግ የቆየ ነው። በማቴሪያልም ባለሙያም ስናደርግ ቆይተን ነበር። አሁን ግን በዚህ በኃይል የተያዙ ቦታዎች የህወሓት ቡድን የዘረፋቸውን ጤና ተቋማትን ለመጎብኘት እድሉን አግኝተን ከጤና ሚኒስትርም ጋር በመነጋገር እንግዲህ ሁለት ነገር ነው። አሁን እነዚህ ደግሞ የጤና ተቋማት አገልግሎት ቶሎ መስጠት አለባቸው። ምክንያቱም እዛ አካባቢ ወላድ የምትወልድበት ወቅት ቦታ አታ መሞት የለባትም እንዲሁም ደግሞ ጉዳት የደረሰባቸው የመከላከያ ሰራዊቶችን በቅርበት አገልግሎት ማግኘት ስለሚገባቸው ከጤና ሚኒስትር ጋር በመነጋገር እንግዲህ ሁሉም ሆስፒታል አንዳንድ ሆስፒታልን መውሰድ አለበት ማቋቋም አለበት ብለን ሁሉም የሆስፒታሎች ስራ አስኪያጆች በቦታው ሄደው እንዲያዩት የተሰጣቸውን ሆስፒታሎች አይተው ጋፓቸውን አሰሳርገው ድጋፍ እንዲያደርጉ እና ስራ እንዲያስጀምሩ ማድረግ ችለናል። ይህንንም ሲያደርጉ እንግዲህ ከዚህ በፊት እንደምናውቀው የእኛም ተቋማቶች በርካታ የሆነ የሕክምና መሳሪያም ግብዓትም ችግር ሊኖርባቸው ይችላል ግን ከተረፋቸው ሳይሆን ካላቸው ላይ እንዲያካፍሉ ነው የተነጋገር። በዚህም መሰረት በአዲስ አበባ ከተማ አስተዳደር ስር ያሉ በርካታ ሆስፒታሎች አንዳንድ ሆስፒታሎች በኃላፊነት ተረክበው ድጋፍ ማድረግ እንደጀመሩና ድጋፍ የተደረገላቸው የተወሰኑ ሆስፒታሎችም አገልግሎት መስጠት እንደጀመሩ ተናግረዋል። እንግዲህ ጥሩነሽ ቤጂንግ ሆስፒታል ከሚሴ ሆስፒታልን እና ጤና ጣቢያን ከሚሴ ጤና ጣቢያን እንዲወስድ አርገናል። ዘውዲቱ መታሰቢያ ሆስፒታል ደጎሎ ሆስፒታልን እንዲደግፍ ይመን ስራ እንዲያስጀምር ሚሊዲክ ሆስፒታል መሀል ሜዳ ሆስፒታልን ደግፎ ስራ ማስጀመር እንዲችል አድርገናል። የካቲት አስራ ሁለት ወረሄል ሆስፒታልን፣ ራስ ደስታ ሆስፒታል ደብረ ሲና ሆስፒታልንና እና ጋንዲ መታሰቢያ ሆስፒታል ሞላሌ ሆስፒታልን ነው እንዲደግፉና ስራ እንዲያስጀምሩ የተስማማ ነው ከጤና ሚኒስቴር ጋራ በዚህም መሰረት በርካታ የሕክምና ቁሳቁሶችን እና ግብአቶችን ይዘው በመሄድ እንደዚህ ነገሮችን ማድረግ ችለዋልና፣ አሁን እንግዲህ ባለፈው ሳምንት ዊኬንድ ለማየት ሞክረናል። የተወሰኑ ተቋማቶች አገልግሎት እንዲጀምሩ ማድረግ ተችለዋልና ጥሩ ጥሩ መነሳሳት አሳይተዋል። እንግዲህ በብር ስንት ነው? እነዚህ ሆስፒታሎች የደገፉትን አሁን አገልግሎት እንዲጀምሩ ሁሉን ድጋፍ ስናየው ወደ ሰላሳ ዘጠኝ ነጥብ አራት ሚሊዮን በጣም ይገመት ይሄ ሆስፒታሎቹን ከማቋቋም ጋር ተያይዞ ያለው ኮስት ነው። ነገር ግን ከዚህ በፊት ጀምሮ ሲደገፍ የነበረው ሲደረግ የነበረው በአጠቃላይ ከስልሳ ሁለት ሚሊዮን ብር በላይ የሚሆን ድጋፍ ማድረግ ይችላል። እንደ አዲስ አበባ ከተማ አስተዳደር በዚሁ ድጋፍ ተጠሪነታቸው በፌዴራል መንግሥቱ ስር ያሉ ሆስፒታሎችም የተረከቧቸውን ሆስፒታሎች ስራ እንዳስጀመሩ በመስኩ ጉብኝታቸው ማረጋገጣቸውን ዶክተር ዮሐንስ ገልጸዋል። ፌዴራል ሆስፒታሎችም የወሰዷቸውና ስራ ያስጀመሯቸው ተቋማት አሉ። ለምሳሌ እኔ አሁን የሀይቅ ሆስፒታልን ኤካ ኮተቤ እያደራጀው ይገኛል። አዎ የኮምቦልቻ ሆስፒታልን አለርት እያደራጀ ይገኛል። እንዲሁም የደሴ ሆስፒታልን ቅዱስ ጳውሎስ ሚሊኒየም ሜዲካል ኮሌጅ እያደራጀው ስራ አስጀምሮታል። ልም አይከናል አካል ሜዳን፣ እንዲሁም ቦሩ ሜዳን የሴንት ፒተር ቅዱስ ጴጥሮስ እያደራጀውና እያቋቋመው ይገኛል። በዛ እኔ በተመለከትኩባቸው ቦታዎች የነበሩት የፌዴራል ተቋማት እነዚህም ነበር ለማየት ተቻለ። ይሄ ይህ ማለት እነዚህ ብቻ አይደሉም። በሌላም ግንባር፣ በሌላም በኩል ያሉ እያደራጁ ያሉ የፌደራል ተቋማት ይኖራሉ። ይህ መሰሉ ድጋፍ መጀመሩን በመጀመሪያ ይፋ ያደረጉት የኢካ ኮተቤ ሆስፒታል ሜዲካል ዳይሬክተር ዶክተር ዮናስ አገደው ነበሩ። በአማራ ክልል ላሉ ሆስፒታሎች ድጋፍ እያደረጉ ሁሉም ሆስፒታሎች በተመሳሳይ እያንዳንዳቸው ከአፋር ክልል አንዳንድ ጤና ጣቢያ ተረክበው ድጋፍ ለማድረግ በዝግጅት ላይ መሆናቸውን ነው ዶክተር ዮሐንስ የገለጹልን። የጤና ሚኒስቴርም በፌስቡክ ገጹ ሌሎች አካላትም ተመሳሳይ ድጋፍ እንዲያበረክቱ ጥሪ አቅርበዋል። ድጋፉ ሌሎች ክልሎችንም ሊያካትት እንደሚችልም ነው ያገኘነው መረጃ የሚያመለክተው። ለዚህም ጥሪ ምላሽ ከሰጡት መካከል የሐረሪ ክልል ይገኝበታል። የክልሉ ጤና ቢሮ የኮሚኒኬሽንና ለውጥ ስራዎች ዳይሬክተር አቶ ሬድዋን መሀመድ በተለይ ለአሜሪካ ድምጽ እንዳስታወቁት በዛሬው ዕለት የሐረሪ ክልል ግምታቸው 75 ሚሊዮን ብር የሆነ ድጋፍ በአፋር ክልል ለሚገኙ ሶስት ጤና ጣቢያዎች ለማበርከት በክልሉ ርዕሰ መስተዳድር አቶ ኦርዲን በድሪ የተመራ የልዑካን ቡድን ወደ አፋር ክልል አቅንቷል። እንግዲህ ጦርነት ብዙ ጤና ጣቢያዎች እና ጤና ተቋማት እየወደሙ መሆኑ ይታወቃል። ስለዚህ አሁን የመረዳዳት ጊዜ ስለመሆነ እንግዲህ ጤና ሲስተሙ መጋጨት መበላሸት የለበትም። አንድ ቦታ ላይ ችግር ሲፈጠር ሀገሪቱ አጠቃላይ ላይ ስለሚፈጠር ይህም ከግምት በማስገባት እንግዲህ እንደ ሐረሪ ክልልም መፋር ክልል የሚገኙ ሶስት ጤና ተቋማትን ተመልሶ በማቋቋም ወደ ስራ ለማስገባት በማሰብ ነው። እንግዲህ ኃላፊነቶች ደን እየሰራን ያለ ነው። ከዚህ በፊት የተለያዩ ድጋፎችን እንግዲህ ውዝ ዙር አድርገ ታቃለ ብዬ አስባለሁ። አሁን ግን ሰባ ነጥብ አምስት ሚሊዮን ብር የሚያወጣ አልጋዎች፣ ሕክምና ቁሳቁሶች መድኃኒቶችን ተምሮ በሁለት መኪና እንግዲህ ተጭነው ትላንትና ወጥተዋል። ዛሬ ይደርሳሉ ብለን እንጠብቃለን። ስለዚህ ክቡር ፕሬዚዳንቱም የጤና ቢሮ ኃላፊም ዛሬ ተነስቶ ወደዛ ሄደዋል። አሁን እየተደረገ ያለው ድጋፍ ስራ ለማስጀመር ያህል እንጂ የጤና ተቋማቱን ወደ ነበሩበት ለመመለስ ብዙ ይቀራል ያሉት የአዲስ አበባ ከተማ አስተዳደር ጤና ቢሮ ኃላፊ ዶክተር ዮሐንስ ጫላ ድጋፋቸው ወደፊትም ተጠናክሮ እንደሚቀጥል ነው የገለጹት። ካለፈው ሰኔ ወር ጀምሮ በአማራ ክልል በተካሄደው ጦርነት የተባበሩት መንግስታት ድርጅት የሰብአዊ እርዳታ ማስተባበሪያ ጽህፈት ቤት ወይም ኦቻ ባወጣው መረጃ መሰረት በአማራ ክልል ከ2300 በላይ የህክምና ተቋማት ላይ ጉዳትና ዘረፋ ሲደርስ፣ በአፋር ክልል ደግሞ ካሉት 414 የህክምና ተቋማት 94 ላይ ጉዳትና ዘረፋ ተፈጽሞባቸዋል። የአማራ ክልል ግን ዘረፋና ውድመት የደረሰባቸው ጤና ተቋማት ከዚህ በላይ ናቸው ይላል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ